Economiu, amo. በምስራቅ ሀገሪቱ በኩል ወደ ውጭ ከሚላኩ ሀብቶች አንዱ የሆነው የቁም እንስሳት ዘርፍ ከፍተኛ ችግር ውስጥ መግባቱን በዘርፉ የተሰማሩ ነጋዴዎች ገለጹ። ዘርፉ ላይ ከተጋረጡ ችግሮች ቀዳሚ የሚሉት የህገወጥ ንግድ ወይም ኮንትሮባንድ መንግስት፣ ራሱ ሊፈታው ያልቻለ መሆኑንም ጠቅሰዋል። ለዲደብሊው አስተያየት የሰጡ ነጋዴዎች በሀገሪቱ የተካሄደውን የለውጥ እንቅስቃሴ ተከትሎ በምስራቁ አካባቢዎች በየጊዜው የሚፈጠር ግጭት በዘርፉ እንቅስቃሴ ላይ ከነበረው አሉታዊ ተጽዕኖ ባለፈ መንግስት በተለይ የቁም እንስሳት ወጪ ንግድ ዘርፉን የሚመራበት መንገድ ችግር ያለበት መሆኑ ተዳምሮ እድገቱ የኋሊት የዘርፉ ተሳታፊዎችም ከመስመሩ እንዲወጡ እያደረገ ነው ብለዋል። ጤና ይስጥልኝ አድማጮች። የኢኮኖሚ ጉዳይን በሚቃኘው የዕለቱ መሰናዶ በምስራቅ የአገሪቱ ክፍል ባለው የወጪ ንግድ እንቅስቃሴ በተለይ የቁም እንስሳት ወጪ ንግድን በመዳሰስ የዘርፉን ተሳታፊዎችና የኢኮኖሚ ባለሙያን አስተያየት ያካተተ ዘገባ ይዟል። መልካም ቆይታ። በወጪ ንግድ እንቅስቃሴ በህጋዊና ህጋዊ ባልሆነ ኮንትሮባንድ ንግድ የሚወጡ ግብቶች የሚገኙበትና የሚወጡበትም ዋነኛ በር በሆነው የምስራቅ ሀገሪቱ አካባቢ በቁም እንስሳት ላኪነት ተሰማርቶ የሚገኙ ባለሀብቶች መካከል አንዱ የሆኑት አቶ ዘነበ በዘርፉ እንቅስቃሴ ላይ አለ ስላሉት ችግር ነግረውናል። ኮንትሮባንድ ነው ችግሩ። ምክንያቱም እዚህ ባንክ ሲመነዘር ፎሪን ከረንሲ አያዘጠኝ ነው ወይ ሀያ ስምንት ከምናኑ ኦርደር ላይ ሲመነዘር ደግሞ በብላክ ማርኬት ብዙ ነው። ሰዎቹ ኦርደር ላይ ጠብቀው ነው የሚገዙት። ሌላው የጠጥታው ችግር ነው። ግማሽ ሊፈርስ ቡቲ ምንም አማራጭ የለ ሳራ ነው። ሌላው ያው የሀገር ውስጥ ገበያና የውጭ ገበያ ለመመጣጠር እነሱ ጋር ሲወርድ እነሱ ጋር ሰላም ሳይሆኑ ሲቀሩ ገበያውን አፌክት ያደርገዋል። ማለት አሁን ለምሳሌ የመን ጦርነት ሲሆን፣ ሚዲያ ጦርነት ሲሆን፣ ግብ ሲሆን ማግ ይቀንሳል። ያው ሰላም ካልሆነ እንትናል ሌላው ያው ኢምፖርተሮች በኤክስፓር ኤክስፖርት ስለሚያደርጉ ነባር ኤክስፖርተሮች አሁን ኤክስፖርት ማድረግ ላይ አይደሉም። አብዛኛው ሌላ የፐርሚት ግዢ የሚባል ነገር አለ። ፐርሚት ይገዛና ከውጭ ዶላር የሚላክላቸው ሰዎች ይህን ፍቃድ እንዲያወጡ ይደረግና ፐርሚት ይገዛና በፐርሚት ይሸጣል። ስለዚህ አንተን ማንም እንትን የሚለ ያው ከኮንትሮባንዱ ጋር በተያያዘ ነው አብዛኛው በተለያየ መልኩ ለስራ በተንቀሳቀስንባቸው ጊዜያት በአካባቢው የህገ ወጥ ንግድን ወይም ኮንትሮባንድን ለመቆጣጠር የሚቋቋሙ ኬላዎች ብዛት አሁን አሁን ቁጥሩ እየጨመረ መምጣቱን ታዝበናል። ይሁን እንጂ ከሸቀጥ ባለፈ የቁም እንስሳት ጭምር እነዚህን የፍተሻ ኬላዎች አልፈው በመነዳት በህገ ወጥ ወጥተው ይሸጣሉ። ሌላኛው ያነጋገርናቸው አቶ የኔነህ እንደገለጹልን ኮንትሮባንድና ህጋዊ ሆኖ ለመስራት በሀገሪቱ ያለው መንገድ አበረታች አለመሆን የዘርፉ ትልቅ ችግሮች ናቸው። ኮንትሮባንዱ ምንድን ነው አሁን ወደ ውጭ አሌጋ አካባቢ አንድ ሰው ከብት ርቢ ያስፈቅዳል እዛ አካባቢ ከብት ርቢ ያስፈቅድና ያረባል እና አንድ ቀን ነርቶ ያወጣቸዋል ወደ ውጭ በዛው በግር ይሄ ሰው ደግሞ በዚህ ከተማ ውስጥ ቁጭ ብሎ ደግሞ ከብት ርቢ ደግሞ ከብቶ ምን ብሎ ምን ብሎ ፕሮሰስ አድርጎ ሲሄድ ደግሞ ከነዛ ከገበያ ጋር ሊወዳደር አይችልም ስለዚህ ይወድቃል ህጋዊ ሲሆን ማለት ነው። ስለዚህ ማንም ሰው ህጋዊ ሆኖ ቢሰራ ይከስራል እንጂ አያዋጣውም። እስከ ቦርደር ያመጣ ያመጣና እዛ ያራባ ያራባና መጨረሻ ላይ ነርቷቸው ይወጣሉ ከሀገር ውስጥ። ሁለተኛ ነገር ያለው ደግሞ ራሱ መስፈርቱ ራሱ ለህጋዊ ነጋዴዎች አበረታች አለሁ። በወጪ ንግድ ስራ ላይ ከተሰማሩ ባለሀብቶች ለዲደብሊዩ አስተያየት የሰጡት አቶ ዘነበ እንደሚሉት ዘርፉ የሚፈለገውን ውጤት እንዳያመጣ ምክንያት የሆኑ ችግሮችን መንግስት እንዲፈታቸው የተለያየ ጥረት ቢደረግም መፍትሄ ግን የለም። ያውንም አገራለን ያው የማስፈጸም ችግር ነው እንጂ የት እንደሆነ ቆጥሮ አንዱ ማንን እንደሚሰራው የት እንደሚሰራ ከየት እንደሚሰራ ይታወቃል። መንግስት አካላቶችን ያውቃሉ፣ ግን እንዴት ነው ማኔጅ የምናደርገው የሚል ነገር እነሱን ግራ ገብተቸዋል። ብዙ ችግሮች አሉ። ኮንትሮባንዱን ለማስቆም ብዙ ችግሮች አሉ። አመን መንግስት ያንን የሚያስቆምበት መንገድ ካጋበጅ የበሰገ ኮንትሮባንዱ ምን ተቆጣ ሶስት፣ አሁን አይደለም ወደፊትም፣ ፎሪን ከረንሲ ከእንስሳት ኤክስፖርት የሚገባ ፎሪን ኮንትሮባንዱን መቆጣጠር እስካልቻል የሚለው ሕጋዊ ነጋዴው ሊሰራ አይችልም፣ በቃ ይቆማል። አብዛኛው ሕጋዊ ነጋዴ አቁሟል። በቁም እንስሳት ወጪ ንግድ ላይ ያለው የጎላ ይሁን እንጂ እያንዳንዱ የወጪ ንግድ ዘርፉ ቢዳሰስ ኤክስፖርት በሀገሪቱ ከፍተኛ ችግር ያለበት ነው የሚሉት አቶ የኔነበበ ኩላቸው እንዲያውም አንዳንዱን ችግር መቅረፍ አስቸጋሪ ነው ይላሉ። ለራሱ ለመንግስት ሁሉም እያንዳንዱ ዘርፉን ብዳስሰው እያንዳንዱ ችግር ያለበት ዘርፍ ነው ኤክስፖርት ሁሉም ሰሪጥ ብትል እኔ በመተማ አውጥቼ ነበር በሱዳን አሟልተን አሽገን ምኑን ቢል ወስደን ከላክም በኋላ አስር ኩንታል ጎደለ። ምን የሚሉት ነው? በቆንጤነር አሽገ ሲል ከሰርክ በኋላ ሲሉ እዛ በጥተው ይህን ያህል ኩንታል ጎደለ ይሏል። በቃ እዛ ያሉ ሰፕላዮችና አንተ በቃ መጽሐፍ ቅዱስ ጊዜ ብትማማልም ምንም ምንትን ይሉ ሁሉም አድካሚ ነው። መንግስትም ትኩረትም ምጡም አልሰጠው ምንድነው በጣም እንዳይሄድበትም። ይሄ ራሱ ፖለቲካ ኢሹም አለበት ራሱ የዘር ነገርም አለበት። ይሄ ድም ገብቶ አይገባበትም። ስለዚህ ምንድን ያለብ ይሄን ሁሉ ችግር ተቋጥሞ ከሰራ ስራ ነው የሚልም ቃል ሰራ አሁን ደሞ ተሆን የሚለው ይሄ በቃ አሰልቺ የሆነ ስራ ነው። ብዙዎቹ ወጥተዋል። ከዛስ የሉም ስራው እንደዚህ በራሴ ተነሳሽነት ይሄ አይዲያ ያለኝ ይሄ ምናምን አለኝ ብለህ ብትሰራ አትሰራው ምንም አትሰራው። በተለያየ መልኩም ለወጪ ንግድ እንቅስቃሴው ፈተና የሆኑ ጉዳዮች መፍትሄ ማጣት አብዛኛው በዘርፉ የሚንቀሳቀሱ ነጋዴ ስራ እንዲያቆም አድርገውታል ይላሉ አስተያየት ሰጪዎቹ። በአካባቢው የቁምን ሰዓትን ጨምሮ ለወጪ ንግድ እንቅስቃሴው መስተጓጎል ምክንያት ከሆኑ ችግሮች ሌላኛው ተጠቃሽ በተለያየ መልኩ የሰላም መደፍረስ ማጋጠሙ ነው። ይህ አይነቱ ችግር በአካባቢው መከሰት የጀመረው ከሁለት ዓመታት ቀደም ብሎ ነበር። መንገዶች ይዘጋሉ። ለገበያ የሚቀርቡ ምርቶች ወደ ገበያ እንዳይወጡ ይታገዳሉ። የኮንትሮባንድ መስፋፋቱም ሌላኛው ዋነኛ ጉዳይ ነበር። የሃርማያ ዩኒቨርስቲ የኢኮኖሚክስ መምህር የሆኑት ዶክተር ሞላ አለማየሁ ሁኔታው አሁን ላይ እየተሻሻለ ቢመጣም የሰላም መደፍረስና ሌሎች ችግሮች መዳመር በዘርፉ እንቅስቃሴ ላይ ሊያሳርፍ ስለሚችለው ተጽዕኖ ተከታዩም ብለዋል። መጀመሪያ ደረጃ የውጭ ንግዱ በምስራቅ ኢትዮጵያ ላይ ባለው በዚህ በሰላም እጦት ወይም ደግሞ በዚህ በአንዳንድ በሚደረጉ ሰላማዊ ሰልፎች ምክንያት መጀመሪያ ሴክተሩ ደካማም ቢሆን የበለጠ ያደክመዋል። ምክንያቱም ምርትና የአገልግሎቶች እንደፈለጉ አለመዘዋወር ራሱ የውጭ ንግዱን ብቻ ሳይሆን የአገር ውስጥ ኢኮኖሚ በጣም ይጎዳል። ይህ በሁለት አይነት ይታያል። አንደኛ አምራቾች ያመረቱትን ምርት በፈልጉበት ሰዓት ገበያ ወስደው በፈለጉበት ቦታ ሽጠው ከዚያ የሚጠቀሙበትን ገቢ ያዳክመዋል። በሌላ በኩል በገዢ በኩል ደግሞ ገዢዎቹ ራሳቸው የፈለጉትን ምርት ምክንያታዊ በሆነ ዋጋ የማግኘቱን እንዳያገኙ ያደርጋቸዋል በሁለ በሁለቱም በኩል እንትን ይህ ደግሞ ምን አለው ዘርፈ ብዙ የሆነ ችግር ያመጣል በኢኮኖሚ ላይ ። ለምሳሌ አምራቾች ንት ብለው ሽጠው ገቢ ካላገኙ የመንግስትም ገቢ ይዳከማል። በሌላ በኩል ደግሞ የህገወጥነትን እንትን ያበረታታል ይሄ ነገር ምክንያቱም የኮንትሮባንድ እንትኖቹ ይስፋፋሉ። ያሚሆን ከሆነ ደግሞ ህጋዊ ነጋዴዎቹ የሚያገኙት የስራ እንቅስቃሴ ደካማ ይሆናል፣ ከዛ ለመንግስት የሚከፍሉትን ገቢ ደካማ ይሆናል። በሀረማያ ዩኒቨርሲቲ የኢኮኖሚክስ መምህር የሆኑት ዶክተር ሞላ አለማየሁ የተቀዛቀዘውን የወጪ ንግድ እንቅስቃሴ ለማነቃቃትና በአገር ኢኮኖሚ ላይ የሚኖረውን ድርሻ ለማሳደግ በመንግስት መሰራት ስላለባቸው ነገሮች ተከታዩን ማብራሪያ ሰጥተዋል። እነዚህ ነገሮች በሁለት ነገሮች ላይ የተመሰረቱ ናቸው። አንደኛ ኤክስፖርቱ ለከረንሲ እንትን ለማምጣት የሚያደርገው እንትን በአጭር ጊዜ ውስጥ ብዙም እንትን የለው፣ በረጅም ጊዜ ውስጥ ግን የኢኮኖሚ ፖሊሲዎችን ያካትትን ነገሮች እንትን መካሄድ አለብን። ያም የሆነው ምንድን ነው አንደኛ ኤክስፖርት ዳይቨርስፋይ ማረ፣ ከዚህ በፊት በወጪ ንግድ ላይ ያልተመዘገቡ ግን ፖቴንሻል ያላቸው እንትኖች ወደ ኤክስፖርት ሴክተሩ ወደ ኤክስፖርት ማርኬቱ ማስገባት። ሁለተኛ አሁን ያሉትንም እንትኖች ኮምፒቲቲቭ ማድረግ ተወዳዳሪ እንዲሆኑ ባለም ላይ ይሄ ደግሞ ምን እንትን ፖሊሲን ሁሉ ሞዲፋይ እስከማድረግ ፖሊሲ ሁሉ እስከ መቀየር የሚያደርገው። ምክንያቱም በውጭ ለእንትን ያሳትፉ መጀመሪያ እጥረታቸው ምንድን ነው? ለምንድ ነው ባለም ላይ ተወዳዳሪ ያልሆኑት? ምን ምን ስላጋጠማቸው ነው? መንግስት ምን ይጠበቅበታል? እነሱ ምን ይጠበቃል? የሚለውን ታይቶ የተሻለ ፖሊሲ ዲቨሎፕ እንዲያደርግ እነሱ ደግሞ ተወዳዳሪ የሚሆንበትን ነገር የበለጠ ማማከር መቻል አለበት። አንድ ይሄ ነው። ሁለተኛ ላይ ኤክስፖርት ስፖርትን ለማሳደግ አንዳንድ እንቅፋቶቹ ራሱ መጀመሪያ መለየት መቻል አለባቸው። ምክንያቱም በየቦታው ላይ ዝም ብሎ እንቅፋት አስቀምጠ ኤክስፖርቱ አላደግም ማለት አንድ ነገር። ኢንፋክት ከእንቅፋቶች ውስጥ አንዱ ፖሊሲም ሊሆን ይችላል። ሁለተኛው ደግሞ የአሰራር እንቅፋቶችን እነሱን ማሻሻል፣ ቢሮክራሲውን በደም ማሻሻል። ስለዚህ እነዚህ እንቅፋቶች በቀጥታ መነሳት መቻል አለባቸው። በአካባቢው በሚከናወነው የወጪ ንግድ እንቅስቃሴ ዙሪያ የተነሱ ችግሮችን በተመለከተ ምላሽ ብቻ ሳይሆን የዘርፉን እንቅስቃሴ መውጣትና መውረድ የሚያመላክት መረጃን የወጪ ንግድን በሚመራው የመንግስት መስሪያ ቤት ማግኘት ያደረግነው ጥረት ባይሳካም ባለፉት ዘጠኝ ወራት ከዘርፉ ታቅዶ ከነበረው የውጭ ምንዛሪ ገቢ ከሰባ በመቶ በላይ ቅናሽ ማሳየቱን መረጃዎች ይጠቁማሉ። ዋነኛ ምክንያት ደግሞ የኮንትሮባንድ መስፋፋት መሆኑንም እንዲሁ ለዲደብሊው ዘገባ መሳይ ተክሉ ድሬዷ